ሳዑዲ አረቢያ የአየር ድብደባ ዘመቻውን በሁቱ አማጽያን ላይ ባለፈው የአውሮፓውያኑ ዓመት 2015 መጋቢት ከጀመረች በኋላ ወንዶች ሴቶችና ሕፃናትን ጨምሮ 2795 ሲቪሎች መገደላቸውንና 5324 መቁሰላቸውን ነው የተባበሩት መንግሥታት ድርጅት የሚገልጸው። አሃዙ ከሽምቅ ተዋጊዎቹ በኩል የሞቱና የቆሰሉትን ስለማይጨምር ግን የዚህን አሰቃቂ ፍጅት ሙሉ ገጽታ ማሳየት አልተቻለም። በየመኑ ጉዳይ ላይ ባለፈው ህዳር አጋማሽ የተባበሩት መንግሥታት ድርጅት ጄኔቫ የሸመገለው የሰላም ንግግር እልቂቱን ማስቆም አልቻለም። እርግጥ አሃዞቹ በታህሳስ ወር በሳውዲ የአየር ድብደባ የተገደሉ ሲቪሎች ቁጥር በቀደመው ህዳር ወር ከተገደሉት ከእጥፍ በላይ እንደሆነ አሳይቷል። የዓለሙ ድርጅት የሰብዓዊ መብቶች ቃል አቀባይ ሩፐርት ኮልቪል ሲናገሩ የጄኔቫው የሰላም ንግግር ከመጀመሩ በፊት በተፋላሚ ወገኖቹ የተደረሰው ስምምነት ደቂቃዎች ባልወሰደ ጊዜ ውስጥ ፈርሷል ብለዋል። የአየር ድብደባው በአዲሱ የአውሮፓውያኑ ዓመት 2016 ም ቀጥሎ በዋና ከተማዋ ሰናአ ላይ 11 ቦምቦች ተጥለዋል። ዛሬ ማክሰኞም ድብደባው መቀጠሉን ቃል አቀባዩ አስረድተዋል። ቅርብ ጊዜ የተካሄዱት የአየር ድብደባዎች ለተጨማሪ ሲቪሎች መገደል ምክንያት ይሆኑ አይሆኑ እስካሁን አላረጋገጥንም በእርግጥ ቀደም ሲል የወጡ ዘገባዎች በርካታ የግልና የመንግሥት ሕንፃዎች ባለፈው እሁድ መደብደባቸውን ያመለክታሉ አንዳንዶቹ ሕንፃዎች የሚገኙት ሳና ውስጥ ሕዝብ በብዛት በሚኖርባቸው አካባቢዎች ነው የሳውዲ መራሹ የኅብረት ኃይሎች ሐጃ ክፍለ ግዛት ውስጥ የክላስተር ቦንቦችን መጠቀማቸውንና በርካታ ሰዎች በተቀባሪ ፈንጂዎች ላይ ሲረማመዱ እጅና እግሮቻቸውን እንዳጡ የሚገልጹ አስደንጋጭ መረጃዎች ለተባበሩት መንግሥታት ድርጅት መድረሱንም ቃል አቀባዩ ሩፐርት ኮልቪ አክለው ተናግረዋል። በታይዝ ሰብአዊ ሁኔታው እጅግ ሰቅጣጭ መሆኑንም አስረድተዋል። ወደ ከተማዋ የሚያስገቡትን ኬላዎች በአብዛኛው የሚቆጣጠሩት የሁቱ ሽምቅ ተዋጊዎች ምግብና ሌሎች ለሕይወት አስፈላጊ ቁሳቁሶች እንዳይገቡ ያግዳሉ ሲሉም አብራርተዋል። በተባበሩት መንግሥታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ሪፖርት መሠረት ደግሞ በየመኑ ግጭት 2 ሚሊዮን 500 ሺህ ሰዎች እዚያው ሀገር ውስጥ ተፈናቅለዋል። 167 ሺህ ያህል ወደ ጎረቤት ሀገሮች ሸሽተው ሄደዋል። ቮይስ ኦፍ አሜሪካ